ይሄና ወቅ መገለጫ ኢትዮጵያ የተባለለት ይላል። ያ ጋራው የት አለ? ሸንተረር ወንዙ ሸንተረር ወንዙ ሸንተረር ወንዙ እኔ እኔ ናፈቀኝ ሰው ከነወዙ ሰው ከነወዙ ሰው ከነወዙ።